I'm በትግራይ ክልል የከፋ ረሃብ መከሰቱ ተገለጸ። የፌዴራሉ መንግስት የትግራይ ክልል መንግስት እንደሌለና ስልጣኑ የጊዜያዊ አስተዳደሩ እንደሆነ ቀደም ሲል ቢገልጽም የክልሉ የግብርናና ገጠር ልማት ቢሮ ኃላፊና በአደጋና ዝግጁነት ቅድመ ማስጠንቀቂያ ግብረ መልስ ኃላፊ ናቸው የተባሉት አቶ ገብረ እግዚአብሔር አረጋዊ በደቡባዊ ዞን አፍላ ወረዳ ብቻ ብዙ ሰዎች መሞታቸውን ተናግረዋል። መቀለ የሚገኘው ዘጋቢያችን አለም ፍስሃ አነጋግሯቸዋል ዘገባ እንደሚከተለው አሰናድቷል። አቶ ገብረ እግዚአብሔር አረጋዊ ከሁለት ሚሊዮን በላይ ተፈናቃዮች እንዳሉ ይናገራሉ። ተፈናቃዮች በትምህርት ቤቶች፣ ዩኒቨርሲቲዎች፣ ቤተክርስቲያንና በረንዳን ጭምር ከሸራሮ ጀምረው እስከ ራያ ተጠለው እንደሚገኝ ገልጠዋል እስካሁን ያሉ ተፈናቃዮች ከ ሁለት ነጥ ሁለት ሚሊዮን በላይ ናቸው። እነዚህ ደግሞ በዋናነት ተፈናቃዮች ከምዕራብ ዞን ነው የሚቆጥለም ከየአካባቢው በሻቢያ በነበረባቸው አካባቢዎችም የወታደር በነበረባቸው አካባቢዎችም የተመዛበሉ ናቸው። ስለዚህ በእኛ ብቻ ሳይሆን በአይኤም ወ በኢቲቲኤም የተረጋገጠ ነው። በእኛ ሁለት ነጥ ሁለት ሚሊዮን እና ከዚያ በላይ እንዳሉ ነው በየ ዝርዝር መረጃ ያለን በአይኤም ደግሞ ሁለት ነጥ አንድ ሚሊዮን እንደሆነ መለክተው ስለዚህ የደረስንባቸው አካባቢዎች ቀም ያልደረሰባቸው ነው ልዩነት ያለ ማለት ነው። ስለዚህ እነዚህ ተፈናቃዮች ደግሞ ከሸራሮ ጀምሮ እስከ ራያ አዞ መሆንና እስከ ማጫው ነው በብዛት ያሉባቸው አካባቢዎች ግን በሽሬ ከስድስት መቶ ሺህ በላይ ተቀጥሎ በአክሱም፣ በአድዋ፣ በአብይ ዓዲ፣ በአዲግራት፣ በመቀሌ፣ በውቅሮ በዚች ከተሞችም በሺዎች የሚቆጠሩ ተፈናቃዮች ነው ያሉብን ማለት ነው በትምህርት ቤት፣ በዩኒቨርሲቲ፣ በኮሌጅ እንዲሁም በኢትዮጵያ ቤተ ክርስቲያን እና በብራንዳ ነው ያለ ምንም ጥላ የሌለባቸው ነው ያሉት። ከቤት ንብረታቸው ተፈናቅለው በሁሉም ቦታ ተጥለው የሚገኙና ሌሎች ህብረተሰብ በችግር ላይ ናቸው ብለዋል አቶ ገብረ እግዚአብሔር አርጋዊ። ከስልሳ እስከ ሰባ ቀናት መንገድ በመዝጋቱ የእርዳታ መኪና መግባት አልቻለም። በዚህም ምክንያት ከሚያስፈልገው እርዳታ ከአስር ከመቶ በታች ነው ወደኛ ይገባ ብለዋል። ከጊዜ ወደ ጊዜ አሁን ደግሞ ወደ ራሰ ችግር የምግብ እጥረትና የሰው እገዛ ችግሮች እየገጠማቸው ነው ያለው። ይሄ የሆነበት ምክንያት ከስልሳ ቀን በላይ መንገድ የተዘጋበት መንገድ ነው ያለው። ስለዚህ ሰው ገዛ ወይም ድጋፍ ወደ ክልላችን የገባ ያለው ከአስር ፐርሰንት በታች ነው የነበረው። አሁን ደግሞ በዚህ አስ አስራ አምስት ቀን ደግሞ ከዛ በታች የሆነበት መንገድ ነው ያለው። ለዚህ እነዚህ ተፈናቃዮች በምግብ እጥረትም፣ በመድኃኒትም፣ በሌላ ምግብ ተንክረፍ ምግብ ነክ ያልሆኑ ቁሳቁሶችም በጥላም ከፍተኛ ችግር ውስጥ ወድቀው ነው ያሉት። በየጊዜው እርዳታ መድረስ እና መታደል ባለመቻሉ ህብረተሰብ በረሃብ እየሞተ ነው ይላሉ አቶ ገብረ ዝጋብሄር አሁን በየአካባቢው ናሲ በጣም ሞት አለ፣ ረሃብ አለ፣ እግር ማመጥ አለ። በኦፍላ ብቻ ወስደን በኦፍላ በኮረም አካባቢ ያለው ብቻ ወረዳ ወስደን ከአንድ ሞተ ሰባ አራት ብቻ እንደሞቱ መረጃ አለን። በየከተማ በአድግራትም፣ በአድዋም፣ በአክሱምም፣ በሽረም፣ በአብያድም፣ በየአካባቢውም በረሃብ ህብረተሰብ መሞት ጀምረዋል። ኢቨን ተፈናቃይ ብቻ ሳይሆን ይሄ ማህበረሰቡ ኮሚኒቲ ማለት ነው። ምግብ እጥረት አለ። ምን ምግብ የሚቀርብ የለም። ማህበረሰቡ ሲደግፍ ነበር። በየከተማው በየአካባቢው ያለው ሲደግፋቸው ነበር። ተፈናቃያቸው ራስ በራስ መተጋገፍ ነበር። አሁን ሲደግፍ የነበር ራሱ እገዛ የሚፈልግ ነው። አሁን የረሃብ የሞትም ክስተት እየገጠመን አለ። ምሳሌ በሽሬ ከአምስት በላይ የሞትበት አለ። በአድዋም፣ በአክሱም፣ በአድግራትም በአብይ አዲም በየአካባቢ ይሄ የገጠመበት ምክንያት ደግሞ ሰው ገዛ ሆን ተብሎ ወደ ክላች እንዳይገባ ሙሉ በሙሉ በመከልከሉ ወይም ደግሞ የግብር ይውጣ ልክ ባለፈው ሞቶ የተባሉ አንድ ሞቶ ሶስት መኪና ለአንድ ክፍለ ከተማ ወይም ለአንድ ወረዳ የማይበቃ ሪሶርስ ይዘው እንደገባ ተመሶ ታይቶ እየቀረበት ያለበት ምክንያት ነው። አቶ ገብረ እግዚአብሔር አረጋዊ ባለፈው ጎቤ የተባሉት መኪናዎች በአፋር በሰመራ ከተማ ከአንድ ወር በላይ እየቆዩ ነው ብለዋል። የኬላ ተብሎ አሰመራ ተሰርቶ ያለው በቀን የቤት መኪናም ጨምሮ ከሀያ አምስት መኪና በላይ አያሳልፍም። ይሄ ያለው ስካን የሚያደርግ ማሽን ማለት ሆን ተብሎ ደግሞ እሱ ለሳምንታት የሚዘጋበት መንገድ ይሆናል። በሰም እንዳይሰራ መኪኖች እንዳይገው የሚደረግበት መንገድ አለ። ባለፈው ገብቶ የተባለው 13 መኪና ከአንድ ወር በላይ ሰመራ የቆዩ ነው። ተጭነው ምግብ ነው የጫኑት። እዚህ ሲገባ ሰላሳ አንድ ሰላሳ ሁለት ሺ ኩንታል ብቻ ነው ጭነው የገቡት። ይሄ ደግሞ ለአንድ ወረዳ ወይም አንድ ከተማ ላሉ ተፈናቃይ አይበቃም። ለምሳሌ ሽራ ያሉ ተፈናቃዮች በወር ከ85 ሺህ ኩንታል በላይ ያስፈልጋቸዋል። በአድግራት ያሉ ተፈናቃዮች በወር ከ34 35 ሺህ ኩንታል በላይ ያስፈልጋቸዋል። ገባ የተባለ ግን ይህችን 79 መኪና እኮ ጭነው የገቡበት ግን 31 ሺህ ኩንታል ነው። በዚህ አካባቢ ህዝባችን ለከፋ አደጋና ሞት ስለሚጋለጥ የዓለም ማህበረሰብ ያለ አንዳች ገደብ ሰብአዊ እርዳታ በየጊዜው ማስገባት እንዳለባቸው ጥሪያቸውን አስተላልፈዋል። ማህበረሰብ ዓለም አሁንም በአጽንኦት የምንጠይቀው ሰብአዊ ገዛ ያለ ገደብ ወደ ሁሉ መግባት አለበት፣ ሰው በረሃብ መሞት የለበትም የሚል ነገር አለን። ሁለተኛ ደግሞ ያሉ የዓለም አቀፍ ተቋማት ኤጀንሲ ኢንተርናሽናል ወንጂዮም ለዚህ ችግር ተጠተው በየጊዜውም የሚቀርቡ እነሱም በደንብ የሚያውቁትና የሚያዩት ነው። ስለዚህ ለዓለም አሳውቀው በፍጥነት አሁን ምልክቱ ሳይጨምር ወደ ከፋ ችግር ሳይገባ ሰብአው ከዛ ወደ ክልሉ የሚገባበትና እኛም ወደ ማህበረሰቡ የሚያደርስበት መንገድ ቢፈጠር የተሻለ ነው የሚል እምነት ነው ያለው። በትግራይ ግብርናና ገጠር ልማት ቢሮ ዳይሬክቶሬት ዳይሬክተር የአደጋ ዝግጅነት ቅድመ ማስጠንቀቂያና ግብረ መልስ አቶ ገብረ እግዚአብሔር አረጋዊ ለሰጡኝ ማብራሪያ እጅግ በጣም አመሰግናለሁ። ዓለም ፍስሀ ለአሜሪካ ሬዲዮ ከመቀለ